ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬልያ ከህንድ በተጨማሪ በሌሎች ሀገራት ላይ የበረራ እገዳ ልጥል ነው፣ የትግራይ ማህበረሰብ አባላት አውስትሬልያ ውስጥ የተቃውሞ ሰልፎችን አካሄዱ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬሊያ ብሔራዊ ካቢኔ ከህንድ ወደ አውስትሬሊያ የአየር ጉዞዎችን ካገደ በኋላ ሌሎች በኮሮና ቫይረስ በእጅጉ የተጠቁ አገራትንም በቀይ ዞን የበረራ አቀባ መዝገቡ ላይ ለማስፈር አስቧል። የአውስትሬሊያ ዋና የህክምና መኮንን ፕሮፌሰር ፖል ኬሊ እና የውጭ ጉዳዮች ባለሥልጣናት ከፍተኛ የኮሮና ቫይረስ መስፋፋት የተከሰቱባቸውን አገራት ዝርዝር አውጥተው ይዘዋል። እስካሁን በከፍተኛ የኮሮና ቫይረስ ተዛማችነት ሳቢያ በበረራ እገዳ ቀይ ዞን ባህር መዝገብ ውስጥ ስፍራ የምትገኘው ህንድ ብቻ ናት። ይሁንና ጠቅላይ ሚኒስትር ስኮት ሞሪሰን መንግስት በቀይ ዞን ውስጥ ያሉና ወረርሽኙ በእጅጉ እየተስፋፋ ያለባቸው አገራት ላይ የበረራ እገዳ ለመጣል እየመከረ መሆኑን ፍንጭ ሰጥተዋል። እስከ ሜይ 15 ድረስ ከህንድ ወደ አውስትሬሊያ አንድም መንገደኞችን ጭኖ የሚመጣ በረራ እንዳይኖር በመታገዱ በሺዎች የሚቆጠሩ አውስትራሊያውያን ባሉበት እንዲቆዩ ግድ ተሰኝተዋል። ይህ በእንዲህ እንዳለም ዩናይትድ ስቴትስ ለህንድ መቶ ሚሊዮን ዶላርስ ዋጋ ያላቸው የኮሮና ቫይረስ ወረርሽኝ መከላከያ የህክምና ቁሳቁሶችን ልካለች። በአሁኑ ወቅት ህንድ ውስጥ 18 ሚሊዮን ሰዎች በቫይረሱ ተጠቅተዋል፣ ከሺህ በላይ ህይወታቸውን አጥተዋል። አያሌ ህልፈተ ህይወቶችና በቫይረሱ መያዛቸው ያልተመዘገቡ ሰዎች እንዳሉም የመስኩ ተጠባቢዎች ይናገራሉ። በሌላም በኩል በዌስት ዎተር ሰሜናዊ ምዕራብ ከፍተኞች ውስጥ ነዋሪ የሆኑ ከ200 በላይ ቪክቶሪያውያን ምርመራ እንዲያደርጉ ተነግሯቸዋል። ምዕራብ አውስትሬሊያ ጥላ ያለችው የኮሮና ቫይረስ ገደቦች በሜይ አንድ እኩለለሊት ላይ ያበቃል። ባለፈው ሐሙስ በአውስትሬሊያ የትግራይ ማህበረሰብ አባላት የተቃውሞ ሰልፍ አካሂደዋል። ወይዘሮ ምስረት ወልደ ጎርጊስ በአድላይድ የትግራይ ማህበረሰብ ማህበር በጅሮንድ የሰልፉን ተልዕኮ አስመልክተው በተለይ ለኤስቢኤስ አማርኛ ሲናገሩ እንዲህ ብለዋል። ባሳለፍነው ሐሙስ በ ሀያ ሁለት አራት ሁለት ሺህ አንድ ከረፋዱ አስር ሰዓት ጀምሮ በደቡብ አውስትራሊያ አድላይድ ደማቅ የሆነ በርካታ መኪኖች የተሳተፉበት ሰልፍ አካሂደናል። ሰልፉም በሌሎች አውስትራሊያ ክልሎች ቀጥሎ ውሏል። ይህም ሰልፍ ልዩ የሚያደርገው በአድላይድ የትግራይ ኮሚኒቲ ወጣቶች ማህበር በትግራይ ላይ የሚደረገውን የዘር ጭፍጨፋ የፆታ፣ እንዲሁም የስነ ልቦና ጥቃቶችን በተመለከተ በተለያዩ ቋንቋዎች በራሪ ጽሁፎችንና ባነሮችን በማዘጋጀት ሰልፉን በደመቀ ሁኔታ እንዲካሄድ የበኩላቸውን ስራ ሰርተዋል። ወይዘሮ መሰረት አያይዘውም በለቱ በተቃውሞ ሰልፈኞች ዘንድ ተይዘው የወጡና ሲስተጋቡ የነበሩ መፈክሮችን እንዲሁም ለአውስትሬሊያ መንግስት የቀረቡትን አቤቱታ ጠቅሰዋል። በሰልፉ ላይ የተለያዩ መፈክሮችና መልእክቶች ተላልፈዋል። ከነዛም መልእክቶች ውስጥ በትግራይ ላይ የሚደረገው የዘር ጭፍጨፋ የአካል እጾታና በሌላ በኩል ደግሞ ረሃብን እንደ ጦር መሳሪያ በመጠቀም ህዝቡ በምግብ እጦት በሕክምና እጦት እንዲያልቅና እንዲሁም ቀየውን ለቆ እንዲሰደድ የሚደረገውን ስርዓት አልበኝነት የዓለም ህብረተሰብ ማሳወቅና የመፍትሄ አሰጣጥ ሁኔታውን እንዲፋጠንልን ግፊት ማድረግ ሲሆን የሰራዊት ኤርትራና የአማራ ሀይል እስካሁን በትግራይ መሬት ላይ ነው ያለው። ምንም እንኳ ዩኤን በተደጋጋሚ ለቆ እንዲወጣ ትዕዛዝ ቢሰጥም እነዚህ ሀይሎች ግን አልወጡም። ስለዚህ የአውስትራሊያ መንግስት በተፈፃሚነቱ ላይ ግፊት እንዲያደርግልን ከሌላው የዓለም ህብረተሰብ ጋር ሆኖ ማለት ነው። ይህ ነው መልእክቱ። በተወሰነ መልኩ ይሄ መልእክት ብቻ ሳይሆን በተለይ ሰራዊት ኤርትራና የአማራ ሀይል ሙሉ በሙሉ ከትግራይ መሬት ለቆ እስካልወጣ ድረስ ሰልፋችንን ተለያየ መንገድ የምንቀጥል ይሆናል ማለት ነው። አመሰግናለሁ። ካሳሁን። የዓለም ጤና ድርጅት በመላው ዓለም ከአንድ ቢሊዮን በላይ ክትባቶች የተሰጡ መሆኑን ገለጠ። የጤና ድርጅቱ ዋና ዳይሬክተር ቴድሮስ አድሃኖም በባለጸጋ አገራት ውስጥ ነዋሪ ሰዎች 82 ፐርሰንት ክትባቶችን እንዳገኙ ተናግረዋል። በአንጻሩም 0.3 ፐርሰንት ክትባቶች ብቻ ለታዳጊ አገራት መዳረሱን ጠቁመዋል። የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ጆ ባይደን ለመጀመሪያ ጊዜ ለኮንግረስ ያደረጉት ንግግር ታሪካዊና ለሴቶችም የድል ነጸብራቅ መሆኑን ተናገሩ። ሁነቱ በአገረ አሜሪካ ታሪክ ሁለት ሴቶች ምክትል ፕሬዚደንትና አፈ ጉባኤ የተሰየሙበት የመጀመሪያው አጋጣሚ ሆኗል። ታዋቂው ህንዳዊ ክሪኬት ተጫዋች ሳቺን ቴንዱልካር ህንድ ኮሮና ቫይረስን ለመፋለም ያግዛዝ ዘንድ 17 ሺህ ዶላር ወይም 10 ሚሊዮን ሩፒስ ለግሷል። ቴንዱካር የገቢ ማሰባሰቢያውን መጠሪያ ያደረገው የኦክሲጂን ዘመቻ የሚል ሲሆን የተገኘው ገቢ የሚውለውም በየሆስፒታሉ የሚገኙ ህሙማን የኦክሲጂን አቅርቦቶችን እንዲያገኙ ለማስቻል ነው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬልያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትሬልያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬልያ ዶላር 32 ኢትዮጵያ ብር ከ38 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰመልን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 22። አድላይድ ፀሐያማ ሆኖ ይውላል። ዝቅተኛ 17 ከፍተኛ 28። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 24። ሆባርት በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 23። ካምብራ ማልዳ ላይ ጉማም ይሆናል። ዝቅተኛ 3 ከፍተኛ 22። ሲድኒ ማልዳ ላይ ጉማም ሆኖ ብራ ሆኖ ይውላል። ዝቅተኛ 14 ከፍተኛ 24። ብሪስበን ያካፋል። ዝቅተኛ 18 ከፍተኛ 23 ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 22 ከፍተኛ 34። አዲስ አበባ ነጎድጓዳማ ይሆናል፣ ዝቅተኛ 13 ከፍተኛ 20። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትሬልያ ከህንድ በተጨማሪ በሌሎች አገራት ላይ የበረራ እገዳ ልጥል ነው፣ የትግራይ ማኅበረሰብ አባላት አውስትሬልያ ውስጥ የተቃውሞ ሰልፎች አካሄዱ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።